መሰሉ ባለፉት 60 ዓመታት አልታየም ለተባለውና መላውን የአፍሪካ ቀንድ ላለበሰው ድርቅና እሱንም ለተከተለው ረሃብ አፋጣኝ ምላሽ ለመስጠት ዓለም አቀፉ ማህበረሰብ እየተዘጋጀ መሆኑን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ከፍተኛ ባለስልጣናት አስታወቁ። ባለስልጣናቱ ትናንት በውጭ ጉዳይ መስሪያ ቤቱ በሰጡት ጋዜጣዊ መግለጫ በአፍሪካ ቀንድ አካባቢ ከ11 ሚሊዮን በላይ ሰው አፋጣኝ የህይወት አድን እርዳታ እንደሚያስፈልገው አስታውቀዋል። በጋዜጣዊ መግለጫው ላይ የተገኘው ባልደረባችን ሰለሞን አባተ ዝርዝሩን ይዟል። ጋዜጣዊ መግለጫውን የሰጡት በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር አምባሳደር ጆኒ ካርሰን፣ የመስሪያ ቤቱ የሥነ ሕዝብ የስደተኞችና የፍልሰት ጉዳዮች ዋና ምክትል ረዳት ሚኒስትር ዶክተር ሩበን ብሪጌቲ፣ የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ ዩኤስኤአይዲ ምክትል ኃላፊ ዶናልድ ስታይንበርግና የኤጀንሲው የዲሞክራሲ የግጭቶችና የሰብአዊ ድጋፍ ረዳት ኃላፊ ናንሲ ሊንበርግ ናቸው። የዩናይትድ ስቴትስ መንግሥት እርዳታውን ለአካባቢው ለማድረስ ከዓለም አቀፍ የረድኤት ተቋማት ጋር በቅርበት እየሠራ መሆኑን የውጭ ጉዳይ የጠቅላይ መስሪያ ቤቱና የዓለም አቀፍ ተራድኦ ተቋሙ ከፍተኛ ኃላፊዎች ተናግረዋል። አምባሳደር ጆኒ ካርሰን በኢትዮጵያ ቢያንስ 4.5 ሚሊዮን በሶማሊያ በመቶ ሺሆች ሺዎች የሚቆጠሩ ወደ ኢትዮጵያና ወደ ኬንያ የገቡ ስደተኞችን ሳይጨምር 3 ሚሊየን በኬንያ የሶማሊያ ስደተኞችን የገጠር ከብት አርቢዎችንና በምግብ ዋጋ መናር የተጎዱ የከተሞች ነዋሪዎችን ጨምሮ 3.5 ሚሊየን ሰው አፋጣኝና ነፍሳድን ሰብአዊ እርዳታ እንደሚያስፈልጋቸው ገልጸዋል። ምክትል ሚኒስትሩ በመግለጫቸው ላይ ምስራቅ አፍሪካን ካ ዳረሰው የድርቅ አደጋ የተለየች ወይም ያመለጠች ልትሆን አትችልም ብለው እንደሚገምቱ ያነሷት የኤርትራ መንግሥት ዝግ በመሆኑ ምክንያት ከዚያ መረጃ ማግኘት አለመቻሉን አመልክተዋል። ጨቋኙ አገዛዝ የራሱን ሕዝብ ሰብአዊ ድጋፍ ፍላጎት መረጃ ለመስጠት ፈቃደኛ ባልሆነባት ኤርትራ የበዛ ቁጥር ያላቸው እርዳታ የሚፈልጉ ሊኖሩ ይችላሉ። ነጻ የመረጃ ልውውጥ ሰዎች አደጋን ቀድሞ ለማስወገድ ምርጫዎቻቸውን እንዲወስዱ የሚያስችላቸው መሳሪያ ነው። የኤርትራ መንግሥት በአገሪቱ ውስጥ ያለውን የረሃብና የምግብ እጥረት ለመጋፈጥ እንዲቻል ከተባበሩት መንግስታት ተቋማትና ከዓለም አቀፍ ድርጅቶች ጋር እንዲተባበር ጥሪ እናቀርባለን። ይህንን የአምባሳደር ጆኒ ካርሰንን ክስ ይዤ ወደ ኤርትራዊ የማስታወቂያ ሚኒስትር አቶ አሊ አብዱ ደውዬ ነበር። የሚከተለውን መልስ ሰጥተውኛል። በመጀመሪያ ይህን ብሶታቸውን ሰበብ አድርገው በኤርትራ ዝናብ እንዳይጥል ማዕቀብ መጣል እንደማይችሉ ተስፋ አደርጋለሁ። እነዚህ ሰዎች ምንም ነገር ስላልጠየቃቸው ስለ ኤርትራ ሕዝብ ስለ ምን ይጨነቃሉ? የኤርትራ ሕዝብ ሌሎች እንዲመግቡት ሳይጠይቅ ስለ ምን ምግብ እንስጥህ እያሉ ያስጨንቁታል። አምላክ ይመስገን በቂ አለን። የቤት ሥራችንን ሰርተናል። የምግብ ዋስትና ስትራተጃችንን አረጋግጠናል። የምግብ ክምችት የቤት ስራችንን ሰርተናል። ሰዎችን መመገብ ካለባቸውና ካልመገብን ብለው ብዙ የሚያስቸግሩ ከሆነ በልመና ወደ ተካኑትና የምግብ እርዳታውን እንደ ሙያ ወደ ተያያዙት እንደ ኢትዮጵያ ወዳሉ ሀገሮች ይሄዱ። የአፍሪቃ ቀንድን ሰብዓዊ ቀውስ ካባባሱት ሁኔታዎች መካከል ወደ ኢትዮጵያና ወደ ኬንያ የሚጎርፉት የሶማሊያ ስደተኞች መሆናቸውን በጋዜጣዊ መግለጫው ወቅት አጠንክረው የተናገሩት የዩናይትድ ስቴትሱ የውጭ ጉዳይ ምክትል ሚኒስትር አምባሳደር ጆኒ ካርሰን ለሶማሊያ ለራሷ ሰብዓዊ ቀውስና ለረሃቡ መበርታት ምክንያት የሆኑት የተፈጥሮው ክስተት በአግባቡ የሚሠራ ማዕከላዊ መንግሥት አለመኖርና ጸረ ምዕራብ አቋም ያለውና የሽብር ቡድን ነው ያሉት አልሻባብ ካለፈው ዓመት ጥር ወር ጀምሮ የውጭ የረድኤት ድርጅቶች በቁጥጥር ስር ባሉ አካባቢዎች እንዳይንቀሳቀሱ በመከልከሉ መሆኑን ገልጸዋል። በቅርቡ ባገኘናቸው ሪፖርቶች አልሻባብ በቁጥጥሩ ስር ወዳሉ አካባቢዎች ዓለም አቀፍ ሰብዓዊ እርዳታ እንዲገባ መፍቀዱን ሰምተናል። ይህንም በተመለከተ አልሻባብ በፖሊሲዎቹ ላይ እውነተኛ ለውጦችን አድርጎ እንደሆነና እኛና ሌሎችም በነጻነት ምንንቀሳቀስ የምንችል ከሆነ በሰብዓዊ አቅርቦቶች ላይም ታክስ እንደማይጥል ለማረጋገጥ ከዓለም አቀፎቹ ድርጅቶች ጋር እየተመካከርን ነው። ይህ ችግር በአፍሪቃ ቀንድ አካባቢ ሲደርስ የመጀመሪያ አለመሆኑን በመጪው ሳምንት ወይም በመጪው ወርም ይፈታል ተብሎ የሚጠበቅ አለመሆኑን ባለሥልጣናቱ ተናግረዋል። ከአፋጣኙ እርዳታ በተጨማሪ ግን ዘላቂ መፍትሄ ለመሻት ከአካባቢው መንግስታት ጋር በቅርበት አብረው እንደሚሰሩ ሚስተር ካርሰን ገልጸዋል። የወደፊቱ መርሃ ግብር የግብርና ምርታማነትን በማሳደግ ከዝናብ ጠባቂ ግብርና በመውጣት የተሻሉ የክምችት ዘዴዎችን በማስተዋወቅ ዘመናዊ የአስተራረስ ዘዴዎችን ተግባራዊ በማድረግ በመላው የአፍሪካ ቀንድ ሰዎች እጅግ ተለዋዋጭ ከሆኑት የአየር ሁኔታ አካሄዶች ጋራ እንዲለማመዱ ሳይንስና ቴክኖሎጂን ስራ ላይ በማዋል ላይ የታለመ ነው። በሕፃናት ላይ የሚታየው እጅግ አሳሳቢ የሆነና ከአጠቃላዩ ግማሽ በሚሆኑ ሕፃናት ላይ የሚስተዋለው አጣዳፊ የምግብ እጥረት ችግር የተሻለ ከመሆኑ በፊት እየተባባሰ የመሄድ አዝማሚያ እንደሚኖረው ባለፈው ሳምንት በኢትዮጵያ ዶሎ ኦዶ እና በኬንያ ዳዳብ ጉብኝት አድርገው የተመለሱት የስደተኞች ጉዳዮች ረዳት ሚኒስትሩ ዶክተር ሩበን ብሪጌቲ ተናግረዋል። በሌላ በኩል ደግሞ የዓለም አቀፍ ልማት ተቋሙ ዩኤስኤአይዲ ምክትል ኃላፊ ዶናልድ ስታይንበርግ ይህንን አሳዛኝ አደጋ ቀደም ሲልም ተንብየው የነበር በመሆኑ መስሪያ ቤታቸው ካለፉት ሐምሌና ነሐሴ ወራት ጀምሮ ሲዘጋጅ እንደነበረ አመልክተዋል። በዩኤስኤአይዲ በሚደገፈው ፊውስኔት እየተባለ በሚጠራው የበረታ ረሃብ የቅድሚያ ማስጠንቀቂያ መረብ አማካኝነት ያገኙትን ትንበያ በመመርኮዝ ባለፈው ነሐሴ ምግብና ሌሎችም አቅርቦቶችን በጅቡቲ፣ በደቡብ አፍሪካ እና በሌሎችም የአካባቢው ሀገሮች ማከማቸት መጀመራቸውን ገልጸዋል። በዚህም መሰረት ከጥቅምት ጀምሮ የዩናይትድ ስቴትስ መንግስት አራት ነጥብ አራት ሚሊየን ለሚሆኑ ተጎጂዎች 348 ሜትሪክ ቶንስ ምግብን ጨምሮ 3 ሚሊዮን ዶላር የሚያወጡ አቅርቦቶችን እያደረሰ እንደሚገኝ ሚስተር ስታይንበርግ አስረድተዋል። የማህበረሰብ አደጋን የመቋቋም ስራዎች በተለያዩ ደረጃዎች መከናወናቸውና እንደ ምግብ ለስራን በመሳሰሉ መርሃ ግብሮች ሰውን በመሰረተ ልማትና የአገልግሎት ተቋማት ግንባታ ላይ ማሰማራት በመቻሉ በኢትዮጵያ ያለው የረሃብ ሁኔታ በ1995 ታይቶ ከነበረው የ15 ሚሊዮን የምግብ እርዳታ ፈላጊ ቁጥር በዚህኛው የድርቅ አደጋ ወደ 4.5 ሚሊዮን ለማውረድ መቻሉን የዩኤስአይዲ የዲሞክራሲ የግጭቶችና ሰብአዊ ድጋፍ ረዳት ኃላፊዋ ናንሲ ሊንድበርግ ተናግረዋል። ለአሜሪካ ድምፅ ሰሎሞን አባተ ከስቴት ዲፓርትመንት